የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የነሐሴ 10 2015 ዓ.ም የእሮብ ምሽት መሰናዶ ጀመረ። በግጭት ውስጥ የሰነበቱት የአማራ ክልል ከተሞች ወደ ሰላማዊ እንቅስቃሴዎቻቸው እየተመለሱ ናቸው ተባለ። ዛሬ የሰነበተው ባጃጅ ተዘግቶ ስለነበረ ዛሬ ባጃጅ እንቅስቃሴ ስለተከፈተ ያለው ድባብ ደስ የሚል ድባብ ነው ያለው። ከዛሬ ማለት ያስር ጀምሮ ደግሞ የባጃጅ እንቅስቃሴ ጀምሯል። በመላክ ከተማ እኔ አሁን ላይ የምንሆነው አዘዞ ነው እና አዘዞም ወደ አማራ ኪምፒ ሀሳብ አካባቢ ተንቀሳቅሻለሁ እስካሁን ባለው ምንም አይነት ተኩስ ነገር አልሰማ ነው። የሰማችኋቸው የጎንደርና የባህር ዳር ነዋሪዎች ናቸው። ዝርዝሩ ቆየት ብሎ ይደመጣል። በሌላ በኩል በደቡብ ኢትዮጵያ የአዲሶቹ ክልሎች የመንግስት ሰራተኞች ምደባ ብርቱ የሆነ ኢፍትሐዊነት ቅሬታ ቀረበበት ቀርበበት የሚሉትንና ሌሎች መሰናዶዎችንም ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል ሮ ምሽታችሁን ከእኛ ጋር እስከ ምሽቱ አራሳ ድረስ ትቆዩ ዘንድ የምጋብዛችሁ መሰናዶውን በምራት ኤደን ገርመው የስርጭቱ ሚኒስትር በማከናወን ደግሞ ኤልያስ አስማረ እንዲሁም ዋና አዘጋጇ ጽዮን ግርማ ጋር በመሆን ነው። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያም ሀሪክ የፌስቡክ ገጽ ላይ ና ድረ ገጽ ላይ እንድትከታተሉ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገራለን። በድጋሚ እንደምናመሻችሁ። ዜናውን የማሰማችሁ እንግደ ወልዴ ነኝ። ግጭት ተካሂዶባቸው የነበሩ የአማራ ክልል ከተሞች ወደ ሰላማዊ እንቅስቃሴ እየተመለሱ እንደሆኑ ነዋሪዎች መግለጻቸው፣ ኒጄራውያን ሰራዊታቸውን ለመደገፍ ምልመላ እንዲደረግ ጥሪ በማድረግ ላይ መሆናቸው፣ እንዲሁም በትሪፖሊ ሊቢያ ለሁለት ቀናት በተደረገ ውጊያ በርካቶች ከተገደሉ በኋላ የተኩስ ማቆም መደረጉ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ሰሞኑን በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል በትጥቅ የተደገፈ ግጭት ተካሄደባቸው የነበሩ የአማራ ክልል ከተሞች ወደ ሰላማዊ እንቅስቃሴ እየተመለሱ እንደሆኑ ያነጋገርናቸው ነዋሪዎች ገልጸዋል። የክልሉን ዋና መዲና ባህርዳርን ጨምሮ በጎንደር፣ በፍኖተ ሰላም፣ በሸዋሮቤትና በሌሎችም ግጭቱ የወጡ ከተሞች ከግጭቱ የወጡ ከተሞች ዛሬ ረቡዕ የንግድ ተቋማት እንደተከፈቱ የትራንስፖርት አገልግሎት እንደተጀመረና በጥቅሉ ሰላማዊ ድባብ እንደሰፈነ የአሜሪካ ድምፅ ያነጋገራቸው የከተሞቹ ነዋሪዎች ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን ባለፈው ሳምንት ቅዳሜ ባወጣው መግለጫ የክልሉ ዋና ዋና ከተሞች ከቀናት ተኩስና ግጭት በኋላ ወደ መረጋጋት እንደተመለሱ ገልጿል። የመንግስት መግለጫዎችንም ጠቅሶ እስከ ስድስት ወራት ሊዘልቅ የሚችለው የአስቸኳይ ጊዜ አዋጅ የተፈጻሚነቱ ቦታ ውስንና ወቅቱም ያጠረ እንዲሆን መጠየቋ ይዘጋም አይዘነጋም። አድማጮች፣ የዚህ ዜና ዝርዝር በአብይ ርዕስ ይኖረናል። ኒጄራውያን ሰራዊታቸውን ለመደገፍ ምልመላ እንዲደረግ ጥሪ በማድረግ ላይ ናቸው። ከቀጠናው የኢኮኖሚ ማህበረሰብ ኤኳዋስ ወታደራዊ ጣልቃ ገብነት ባሰጋቸው በዚህ ወቅት በኒያሜ ኒጀር ያሉ ተዋጊዎች፣ ነዋሪዎች ሰራዊታቸውን ለመደገፍ የበጎ ፈቃደኞች ምልመላ እንዲደረግ ጥሪ አድርገዋል። ሁንታው ፕሬዚደንቱን ወደ ሥልጣን የማይመልስ ከሆነ በወታደራዊ መንገድ ጣልቃ እንደሚገባ ኤክዋስ ሲያስጠነቅቅ ቆይቷል። ሁንታው ድጋፍ የሚያስፈልገው ከሆነ በአስር ሺህ የሚቆጠሩ በጎ ፈቃደኞች በውጊያም ይሁን በሕክምና እንዲሁም በአቅርቦት አገልግሎት ውስጥ ለመሳተፍ ምልመላ እንዲደረግ ጥሪ በመደረግ ላይ ነው። ይህ በእንዲህ እንዳለ ሁንታው ጠቅላይ ሚኒስትር አድርጎ በቅርቡ የሾማቸው አሊ መሃማን ላሚን ዘይን በጎረቤት ቻድ ድንገተኛ ጉብኝት አድርገዋል። በሌላ በኩል በጂሃዲስቶች የተፈጸመ ነው በተባለ የደፈጣ ጥቃት 17 ወታደሮቹ መገደላቸውን ሁንተው አስታውቋል። ሀያ ተጨማሪ ወታደሮች መጎዳታቸውንና ከእነዚህ ውስጥ ስድስቱ በአስጊ ሁኔታ ላይ እንደሚገኙ የመከላከያ ሚኒስትሩ መግለጫ አመልክቷል። ጥቃቱን ፈጽመዋል የተባሉና በሞተር ብስክሌት ሲጓዙ የነበሩ ከ100 በላይ ነውጠኞች ላይ እርምጃ መወሰዱን የመከላከያ ሚኒስትሩ ጨምሮ ገልጿል። በሊቢያ 55 ሰዎች ከሞቱና ሌሎች 146 ከቆሰሉ በኋላ ተኩስ ማቆሙ የጸና ይመስላል ሲሉ የአገሪቱ መገናኛ ብዙኃን በመዘገብ ላይ መሆናቸውን የኤኤፍፒ ዘገባ አመልክቷል። በሊቢያ ተፋላሚ ወገኖች ማለትም 444ኛ ብርጌድ እና በአልራዳ ኃይሎች መካከል ከሰኞ እስከ ትናንት ማክሰኞ ድረስ ትሪፖሊ ውስጥ ከፍተኛ ውጊያ ተደርጎ ነበር። ከ12 ዓመታት በፊት ሀገሪቱን ለረጅም ዓመታት የገዙት መአመር ጋዳፊ ከስልጣን ከተወገዱ በኋላ ሁለቱ ተፋላሚ ኃይሎች ያዝ ለቀቅ እያደረጉ ስልጣኑን ለመያዝ ሲዋጉ ከርመዋል። በቅርቡ በአንጻራዊ መረጋጋት ተፈጥሮ የነበረ ሲሆን ይህም የተባበሩት መንግስታት ድርጅት በዚህ ዓመት ምርጫ ይደረጋል የሚል ተስፋ እንዲኖረው አድርጎ ነበር። ግጭቱ የተለኮሰው የ444ኛ ብርጌድ መሪ ኮሎኔል መሐሙድ ሐምዛ በተቀናቃኙ አልራዳ ኃይሎች መያዛቸውን ተከትሎ መሆኑን የአገር ውስጥ ሚኒስቴር አስታውቋል። ኮሎኔሉ ለገለልተኛ ወገን እንዲተላለፉ በተመድ እውቅና ከተሰጠውና በትሪፖሊ ከሚገኘው የጠቅላይ ሚኒስትር አብዱልሐሚድ ደቢባ መንግስት ጋር ስምምነት ላይ መደረሱን የአል አራዳ ኃይሎች አስታውቀዋል። ሁለቱም ተፋላሚ ወገኖች ከጠቅላይ ሚኒስትር ደቢባ መንግስት ጋር ስምምነት እንዳላቸው ተመልክተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የቀድሞው ፕሬዚዳንት ዶናልድ ትራምፕ የ2020 ፕሬዝደንታዊ ምርጫ ውጤትን ለመቀልበስ ሞክረዋል በሚል ለአራተኛ ጊዜ መከሰሳቸውን በተመለከተ በመላ አሜሪካ የተቀላቀሉ አስተያየቶች በመስጠት ላይ ናቸው። በጆርጂያ ክፍለ ግዛት ከህዝብ የተውጣጡ ዳኞች ግራንድ ጁሪ የቀድሞው ፕሬዚደንት በአርባ አንድ ዝርዝር ጉዳዮች መከሰስ እንደሚችሉ ሰኞ እለት አስታውቆ ነበር። ከአሜሪካ መዲና ዋሽንግተን ከተማ አቅራቢያ በምትገኘው አርሊንግተን ቨርጂኒያ የሚገኙ እና ቪኦኤ ያነጋግራቸው ነዋሪዎች ትራምፕ የገጠማቸውን የሕግ ፈተና በተመለከተ ያላቸው አስተያየት እየተቀላቀለ ነው። ለአገሪቱ ጥሩ አይደሉም፣ የሚሰጣቸውም ቅጣት ሁለተኛ መልሰው ለፕሬዚደንትነት እንዳይወዳደሩ የሚያስቆማቸው ይሆናል ብዬ ተስፋ አደርጋለሁ ስትል መሊሳ ፍሬይ የተባለች ነዋሪ አስተያየቷን ሰጥታለች። የቀድሞ ፕሬዚዳንት በማልኖርበት ከተማ ውስጥ ችግር ውስጥ ከመግባታቸው የበለጠ ብዙ አንገብጋቢ ጉዳዮች በህይወቴ ያሉ፣ ስለዚህ ለዚህ ወሬ ብዙ ትኩረት አልሰጠሁትም። እርሳቸውን በተመለከተ ምንም ግድ የለኝም ያሉ ደግሞ ጄሲ ሄርናንደዝ ነው። የትረምፕ ደጋፊዎች ክሱን ከምር የሚወስዱት አይመስለኝም በምርጫ ዘመቻቸው ላይ ተጽዕኖ የሚኖረውም አይመስለኝም። ምክንያቱም ደጋፊዎቹ ሁሌም ይደግፋሉ። እጅግ በከረረ መንገድ ያለችው ደግሞ የሊን ሮድሪገስ ነች። የክልል አቃቢያነ ሕጋት ጥፋት ፈጽሞ የተገኘን ሰው በተመለከተ ማድረግ የሚገባቸው አለ። የቀድሞው ፕሬዝዳንት ከተከሰሱበትም ሆነ ጥፋተኛ የተባሉበትን ጉዳይ በተመለከተ ምንም ሳይደረጉ ቆይተዋል ያሉት ደግሞ ሌላው ነዋሪ ዳሪን ማርሻል ናቸው። የዲሞክራቲክ ፓርቲው መሪዎች የትረምፕን ለክስ መብቃት ማንም ሰው ከህግ በላይ መሆኑን ከህግ በላይ መሆን እንደማይችል አመላካች ነው ይላሉ። አንዳንድ የሪፐብሊካን ፓርቲው መሪዎች ደግሞ ክሱ ፖለቲካዊና የ2024ቱ ምርጫ መሪ ተፎካካሪ የሆኑት ላይ ያነጣጠረ ነው ይላሉ። የጀርመን ካቢኔ በካናቢስ ላይ የተጣለውን ህግ ላላ ለማድረግ ውሳኔ እንደሚሰጥ በመጠበቅ ላይ ነው። ይህም የአውሮፓ ህብረት በተወሰነ መጠን ካናቢስን ይዞ መገኘት እንዳያስከስስ እንዲያደርግ ጥርጊያ መንገድ ይከፍታል ተብሏል። ተጠቃሚዎችም ለመዝናናት ያህል የሚበቃቸውን መግዛት እንዲችሉ ያስችላል ተብሏል። ዛሬ በካቢኔ ይጸድቃል ተብሎ የሚጠበቀው ደንብ በፓርላማው መጽደቅ ይጠበቅበታል። የቀኝ ክንፍ ተቃዋሚው በአውሮፓ የህግ እንቅፋቶች እያሉም መንግስት አደገኛ እጽን ህጋዊ ለማድረግ እየሞከረ ነው ሲል ይከሳል። ይወጣል በተባለው ደንብ መሠረት ሰዎች እስከ 25 ግራም ካናቢስ ለመዝናኛ ጠቀሜታ መያዝ ይችላሉ። ሶስት እግር ተክልም ቤታቸው ማሳደግ ይችላሉ ተብሏል። እቅዱ የጥቁር ገበያን የሚያስወግድ እና የተበከሉ ምርቶች ለገበያ እንዳይቀርቡ እንዲሁም በአደንዛጭ እጽ ምክንያት የሚመጡ ወንጀሎችን ይቀንሳል ሲሉ ባለሥልጣናት ይናገራሉ። በመጨረሻም እንግሊዝ እና ስፔን ለመጀመሪያ ጊዜ በሴቶች የዓለም እግር ኳስ ዋንጫ ፍጻሜ ለመሳተፍ በቅተዋል። ከኒው ዚላንድ ጋር በጋራ የሴቶች የዓለም ዋንጫን በማስተናገድ ላይ የምትገኘው አውስትራሊያን ሶስት ለአንድ በሆነ ውጤት ዛሬ በማሸነፏ ነው የአውሮፓ ሻምፒዮኗ እንግሊዝ ለዋንጫ ጨዋታ የበቃችው። እንግሊዝና ስፔን ዋንጫውን ለማንሳት የመጨረሻውን ፍልሚያ እሁድ ያደርጋሉ። አውስትራሊያና ስዊድን ለሦስተኛ ደረጃ የሚያደርጉትን ጨዋታ ቅዳሜ ያከናውናሉ። አድማጮች፣ ለምሽቱ የተያዘው ዜና በዚሁ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ኤደን መራቸዋሉ። እንግዲህ፣ ወልዴን ለዓለም ዜናዎች አመሰግናለሁ። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁ የሮብ ምሽት ነሐሴ 10 2015 ዓመተ ምህረት መሰናዷችን እስከ ምሽቱ አራት ሰዓት ድረስ የሚዘልቅ ይሆናል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። የደንገረመው መሰናዷውን በመምራት ጽዮን ግርማ፣ በአርትዖቱ ኤልያስ አስማረ በቅንብሩ እንዲሁም ደግሞ በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ በዌብ እና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው እና ከሌሎች የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን ለዕለቱ ወደ አሰናዳ ነው አብይ ርዕስ እንሻገራለን። በግጭት የሰነበቱት የአማራ ክልል ከተሞች ወደ ሰላማዊ እንቅስቃሴ እየተመለሱ ናቸው ተባለ። ሰሞኑን በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል በትጥቅ የተደገፈ ግጭት ተካሂዶባቸው የነበሩ የአማራ ክልል ከተሞች ወደ ሰላማዊ እንቅስቃሴ እየተመለሱ እንደሆኑ ያነጋገርናቸው ነዋሪዎች ገልጸዋል። የክልሉን ዋና መዲና ባህር ዳርን ጨምሮ በጎንደር በፍኖተሰላምና ሸዋሮቢት እንዲሁም በሌሎችም ከግጭቶች የወጡ ከተሞች ዛሬ ረቡዕ ንግድ ተቋማት እንደተከፈቱ፣ የትራንስፖርት አገልግሎት እንደተጀመረና በትጥቁ ሰላማዊ በጥቅሉ ሰላማዊ ድባብ እንደሰፈነ የአሜሪካ ድምጽ ያነጋገራቸው የከተሞቹ ነዋሪዎች ተናግረዋል። አስቴር ምስጋናው ዝርዝር ዘገባ አላት። ስማቸውን እንዳንጠቅስ የጠየቁን አንድ የባህር ዳር ከተማ ነዋሪ ዛሬ እረቡ የክልሉ ዋና ከተማ ሙሉ በሙሉ በሚባል ደረጃ ሰላማዊ እንቅስቃሴ እንደሚታይባት ገልጸውልናል። ዛሬ ያው የሰነበተው ባጃጅ ተዘግቶም ስለነበረ ዛሬ ባጃጅ እንቅስቃሴው ስለተከፈተ ያለው ድባብ ደስ የሚል ድባብ ነው ያለው። ቆንጆ ነው። ንግዱ ሌሎች ንግድ ቢሮዎችም እየተከፋፈቱ ነው። ባንኮቹም ሁሉ ባንኮች እየሰሩ ነው። ዛሬ ያለው ድባብ ደስ ይላል። ማህበረሰቡ ያው ከትናንት ነው የተሻለ ነው። ብዙም ባይሆንም ማህበረሰቡ የሱቆች መከፋፈል የተወሰነ ያው በማይባል በኩል ደና ነው። ከትናንት ነው የተሻለ ነው። ቀበሌዎች ንግዶች ምናምን ተከፍተዋል። ገቢ አካባቢ አቅርቦቱ የለም እንጂ ሰው እንቅስቃሴው አለ፣ ግን አቅርቦቱ ያን ያህል ስለሆነ የሚከፈቱ ሱቆች ያን ያህል ባይሆንም ዘው ዞሮ ዞሮ አካባቢ ያለው አቅርቦት ያለው እየተንቀሳቀስ። ሌላው የጎንደር ከተማ ነዋሪ የሆኑ አስተያየት ሰጪ ካለፉት ሶስት ቀናት በተሻለ ዛሬ ሰላም በመስፈኑ የንግድ ሱቆች ተከፍተው እንደተመለከቱና የመንግስት አገልግሎት ሰጪ ተቋማትም ስራ እንደጀመሩ ገልጸዋል። ዳሩ ግን የኢንተርኔት አገልግሎት እንደተዘጋ በመሆኑ ወደ ቢሮ ገብቶ ስራ ለመ መስራት እንቅፋት እንደፈጠረባቸው አስተያየት ሰጪው አመልክተዋል። ከሰሞኑ ከሰኞ ጀምሮ የመኪና እንቅስቃሴ እንዳለ ይታወቃል። ጀምሯል በደንብ ከዛሬ ነሀሴ አስር ጀምሮ ደግሞ የባጃጅ እንቅስቃሴ ጀምሯል። በመላክ ከተማ እኔ አሁን ላይ የምኖረው አዘዞ ነው እና አዘዞም ወደ ማራኪም ፒያሳ ማካባቢ ተንቀሳቅሻለሁ። እስካሁን ባለው ምንም አይነት ቶክስ ነገር አልሰማንም። አንጻራዊ የሆነ ሰላም አለ ማለት ነው። በቀደም ከትናንት በፊትም ወደ በተለምዶ አራዳ ወይም ቅዳሜ ገበያ ወደሚባል አካባቢ ነበርኩኝ እና ከዛ የንግድ ቦታዎች ሙሉ በሙሉ ማለት ይቻላል ሁሉም ለተገልጋዮች ክፍት ናቸው። እኔም እዛው ቦታ ሄጄ አገልግሎት አግኝቼ ተመልሻለሁ። የሚያስፈልገኝ ሸቀጦች ሸምቼ መጥቻለሁ። አሁን ላይ ያው ከተማ ላይ የመከላከያ ሰራዊት ፓትሮል ሲያደርጉ ይታያሉ በብዙ አካባቢዎች ሙሉ በሙሉ ጎንደር አካባቢ ፓትሮል ያደርጋሉ ወይም ይንቀሳቀሳሉ። ስልክ በደንብ መስራት ጀምሯል። ያው የስልክ አገልግሎት አልተቋረጠብንም። ነገር ግን የኢንተርኔት አገልግሎት ሙሉ በሙሉ ማለት ይቻላል ምንም አይነት የኢንተርኔት አገልግሎት የለም። እኔም የዩኒቨርሲቲ አስተማሪ ነኝ። ኢንተርኔት እጅግ በጣም እንፈልግ ነበር፣ ማግኘት አልቻልኩም። ኢንተርኔት ባለመኖር ምክንያት ብዙ ስራዎች ተተባብለውብን ነው። ለምሳሌ ዩኒቨርሲቲ አካባቢ ስራጀ ተጀምሯል። እኔ ዛሬ ዩኒቨርሲቲ በምሰራው ክፍት ነው። ሌሎችም ተገልጋዮች እንደምሰመው እኔ እየተዛዙ ረጃ ካላረኩም ግን አብዛኞቹ ክፍት እንደሆኑ ነው ያለኝ መረጃ ኢንፎርሜሽን በአማራ ክልል ሐምሌ ሀያ ሰባት ቀን ሁለት ሺ አስራ አምስት አመተ ምረት ጀምሮ በልዩ ልዩ ከተሞች በመንግስት የጸጥታ ኃይሎች ና በፋኖ ታጣቂዎች መካከል በነበረው ትጥቃዊ ግጭት የሰው ሕይወት እንደጠፋና ና ንብረትም እንደወደመ ይታወቃል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት ቅዳሜ በወጣው መግለጫ የክልሉ ዋና ዋና ከተሞች ከቀናት ቶክስና ግጭት በኋላ ወደ መረጋጋት እንደተመለሱ ገልጿል። የመንግስት መግለጫዎችንም ጠቅሶ እስከ ስድስት ወራት ሊዘልቅ የሚችለው የአስቸኳይ ጊዜ አዋጅ የተፈጻሚነቱ ቦታ ውስንና ወቅቱም ያጠረ እንዲሆን ጠይቋል። በክልሉ የምዕራብ ጎጃም ዞን ፍኖተ ሰላም ከተማ ኤፍ ኤስ አር በተባለ ተሽከርካሪ ተጭነው በነበሩ ወጣቶች ላይ ባለፈው እሁድ በተፈጸመው ጥቃት ሀያ ስድስት ሰዎች እንደሞቱና ሀምሳ የሚደርሱ ሰዎች ደግሞ ቆስለው ወደ ሆስፒታል እንደገቡ መዘገባቸው ይታወሳል። የዛሬ ረቡ የከተማዋን የጸጥታ ድባብ የጠየቅናቸው ነዋሪ መለስተኛ ሰላማዊ እንቅስቃሴ መኖሩን እና የመንግስት አገልግሎት ሰጪ ተቋማት ግን ሙሉ ለሙሉ ስራ እንዳልጀመሩ ገልጸዋል። የፉነት ሰላም ከተማ ከትናንትናው ዛሬ የተሻለ አንጻረ እንቅስቃሴ አንጻራዊ ሰላም አለ። ባጃጆች ይንቀሳቀሳሉ ከዛ ውጭ ግን ሆቴሎች፣ ግሮሰሪዎች አሁንም ዝግ ናቸው። ከመንገድ በኪስ መንገድ አካባቢ የተወሰኑ እንድኖች አሉ፣ ግሮሰሪዎች። ከዛ ውጭ ግን ያን ያህል አይደለም። ዛሬ ባጃጅ ሙሉ በሙሉ አይንቀሳቀስም፣ የተወሰኑ ባጃጆች ናቸው። ሌላ የህዝብ አገልግሎት የሚሰጡ ተቋማትም አይሰጡም። ተሽከርካሪዎችም እንደዚህ ሀገር አቋራጭ ትራንስፖርት አይተሃል? የለም፣ ምንም አይነት እንቅስቃሴ የለም። ሀገር አቋራጭ እንደዚህ ምና እነዚህ ደረቅ ጭነቶች የተወሰነ እንቅስቃሴ እንትን የሚያደርጉ አሉ። ተሳቢዎች፣ አይሱዞች፣ ኤፍ ኤስ አሮች የተወሰነ እንቅስቃሴ ያደርጋሉ። ከየት ተነስተው እንግዲህ ቅርብ አካባቢ ምናልባት ከደንበጫ ከቡሬ አካባቢ ወደ ፍኖተ ሰላም ወደ ደንበጫ እንደዚህ የሚሄዱ ወደ ጅጋ የሚሄዱ የተወሰኑ አሉ። ለምሳሌ ጫካ ላይ የነበሩ ወደ ከተማ የመጠጋት እንዲህ አይነት እንቅስቃሴዎች አሉ። አሁን ላይ የመንግስት መዋቅር አለ ማለት አይቻልም። እያንዳንዱ ተቋማት ዝግ ናቸው፣ አገልግሎት አይሰጡም። የመንግስት ሰራተኛውም ሁሉም በድባብ በየቤቱ ነው ያለው። ምንም አይነት እንቅስቃሴ የለም። አሁን ከተማውን የተቆጣጠረ ያው መከላከያ ነው። ግን በቢሮ ደረጃ ይሄም ምትዩ ነገር የለም። ዝም ብሎ አስፋልት ይዞ እንትን ከማለት ውጭ ሌላ ተቋማት አልተከፈቱም። የመንግስት ሰራተኛው ሰራም አልጀመረም ግን ሆቴሎች አገልግሎት አይሰጡም። የተወሰነ የጀቦና ቡና የሚሸጡ አካላት የተወሰነ ነገር ጀምረዋል። ከዛ ውጭ ግን እያንዳንዱ ማህበረሰብ የዚህ በተጎዱ ግለሰቦች ቤት በማስተዛዘን በየቤታቸው በመሄድ ለቀናት በግጭት ውስጥ የቆየችው በሰሜን ሸዋ ዞን የሸዋሮቢት ከተማም ከትላንት በስቲያ ሰኞ ጀምሮ ሰላሟ እየተሻሻለ እንደመጣ ስማቸው እንዳይጠቀስ የጠየቁን የከተማዋ ነዋሪ ነግረውናል። ሁሉም መሰለኝ ዛሬ ክፍት ነው። ሌላ ተሽከርካሪን በተመለከተ ባጃጅ ዛሬ አልሰራም። ባጃጅ እንቅስቃሴ ዛሬ የለም። ዛሬ ጀምራል ተብሎ ነበረ። ሚዲያ ልጅ ያደርግ የምረኛ ጋር የተኩስ ድምፅ የለም። በቃ ደህና ነው ሰላም። እስካሁን ድረስ ብዙ ሰሞን ደህና ነው። መከላከያ አለ። ብዙ ሳምንት ይሻላል። ደህና ነው። በከበፊቱ ከጦርነት ሰሞን አሁን ደህና ነው። እሑድ ጀምሮ ከወዳኛው ሳምንት የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሰኞ ባወጣው መግለጫ መንግሥት በአማራ ክልል ያሉ ከተሞችን ከፋኖ ታጣቂዎች ነፃ ማድረጉን ማስታወቁን ተከትሎ በአንዳንድ አካባቢዎች አንጻራዊ መረጋጋት እንደሚታይ ጠቁሟል። የክልሉን አጠቃላይ ሰላማዊ ሁኔታ ለመጠየቅ ለአማራ ክልል የመንግስት ኮሚኒኬሽን አገልግሎት ጽፈት ቤት ኃላፊ አቶ ግዛቸው ሙሉነ በእጅ ስልካቸው ላይ ብንደውልም ጥሪው ባለመነሳቱ ምክንያት መረጃ ለማግኘት አልቻልንም። በአማራ ክልል በምክትል ርዕሰ መስተዳደር ር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር ሰማ ጥሩነት በክልሉ ብዙሃን መገናኛ በኩል ቀርበው በሰጡት መግለጫ በክልሉ የተስፋፋው ግጭት በልማትና በኢኮኖሚ ላይ ጫና መፍጠሩን አመልክተዋል። ለአሜሪካ ድምጽ አስቴር ምስጋ ነው። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የምስቱን የአማርኛ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። አብይ ርዕስ ዘገባችን እዚህ ላይ ተጠናቀቀ። ወደ መጽሔት ክፍለ ጊዜ እንሻገራለን። የፋኖ ታጣቂዎች ወደ ኦሮሚያ ክልል በመግባት ጥቃት ፈጽመዋል መባሉን አስተባበሉ። በአማራ ክልል የሚንቀሳቀሱት የፋኖ ታጣቂዎች ሰሞኑን በኦሮሚያ ክልል ሰሜን ሸዋ ዞን መንዲዳ ከተማ ገብተው ጥቃት እንደፈጸሙ የአካባቢው ነዋሪዎችን ዋቢ በማድረግ መዘገባችን የሚታወስ ነው። በመንዲዳ ከተማ በፋኖ ታጣቂዎች እና በክልሉ የጸጥታ አካላት መካከል በነበረው ግጭት ከኦሮሚያ ክልል በኩል ሶስት ሰዎች እንዲሁም ደግሞ ከፋኖ ታጣቂዎች ደግሞ ስምንት ሰዎች መገደላቸውን አንድ அங்க யோரம் பாலுசுல்தான் பெசகபவுலே ገልጸው ነበር። ለዚህ ክስ የፋኖ ታጣቂዎች በዛሬ ዕለት በሰጡን ምላሽ በወቅቱ ወደ ደብረ ብርሃን እየተንቀሳቀስን እያለ ለተፈጸመብን ጥቃት የመለስ ነው ያጸፋ ምላሽ ነው ሲሉ ተናግረዋል። በግጭቱ በሰላማዊ ሰዎች ላይ ጥቃት እንዳልፈጸሙም ገልጸዋል። በስፍራው ከተካሄደው ግጭት በኋላ በአብቹና ኛ ወረዳ የሚኖሩ የአማራ ተወላጆች በማንነታቸው ብቻ ለእስር እንደተዳረጉ እየተዳረጉ እንደሚገኙም የፋኖ ታጣቂዎቹ አመላክተዋል። የወረዳው የኮሚኒኬሽን ጽህፈት ቤት ኃላፊ አቶ አብደታ ኃይልዬ ለአሜሪካ ድምጽ በሰጡት ምላሽ ከግጭቱ ጋር ተያይዞ በቁጥጥር ስር የዋሉ ሰዎች መኖራቸውን ገልጸው፣ ነገር ግን ጽንፈኛ ካሏቸው ታጣቂዎች ጋር ሲተባበሩ የነበሩ ናቸው እንጂ በማንነታቸው የታሰሩ አይደሉም ሲሉ ተናግረዋል። ኬኔዲ አባተ ዝርዝር ዘገባ አለው። ባለፈው ሳምንት ነሐሴ አንድ ከአማራ ክልል ሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ የተነሱ የፋኖ ታጣቂዎች በኦሮሚያ ክልል ሰሜን ሸዋ ዞን አብቹናኝ አወረዳ መንዲዳ ከተማ ገብተው ጥቃት ፈጽመዋል በሚል የቀረበባቸውን ክስ አስተባብለዋል። የአሜሪካ ድምፅ ስለ ጉዳዩ ባለፈው ሳምንት በሰራው ዘገባ የፋኖ ታጣቂዎች በመንዲዳ ከተማ ጥቃት ስለመፈጸማቸው የወረዳው የኮሚኒኬሽን ኃላፊ አቶ አብደታ ኃይልዬ እንዲሁም የአካባቢው ነዋሪ የሆኑ ሌላ አስተያየት ሰጭ መናገራቸውን ማካተቱ ይታወሳል። በወቅቱ በስፍራው እንደነበረ ጠቅሶ ስለተፈጠረው ሁኔታ ለአሜሪካ ድምፅ አስተያየቱን የሰጠ አንድ የፋኖ ታጣቂ ነኝ ያለ ግለሰብ በበኩሉ የፋኖ ታጣቂዎች ወደ ደብረ ብርሃን ከተማ በመጓዝ ላይ እያሉ በመንዲዳ አካባቢ በነበሩ የኦሮሚያ ክልል የጸጥታ ኃይሎች ጥቃት ተከፈተብን እንጂ ወደ ስፍራው ጥቃት ለመፈጸም አልሄድንም ብሏል። ያው ናሴ አንድ ተፈጥሮ የነበረው ሁኔታ እና ወንድሞቻችን ደብረ ብርሃን ላይ ጥቃት እንደደረሰባቸው መረጃ ደረሰ። ከዛ ያው እዚህ አካባቢ የነበሩ የሚንቀሳቀሱ ከእኛ ጋር የነበሩ ልጆችን ወደዚያ ይዘን እየሄድን ነበረ ወደ ደብረ ብርሃን ማነው ጓደኞችን ወንድሞቻችን ጋር ለመድረስ ስንሄድ የነበረው ቁጥር በቶ አምሳ አካባቢ ነበር። እና እዚህ መንዲዳ የሚባሉ አካባቢ ላይ እኛ ምንም ይገጥመናል ብለን አልጠበቅንም፣ ሲጀመር ማለት ነው ከዛ ያው ሚኒሻና ፖሊስ ምናምን አስተባብረው ከተማው መግቢያ አካባቢ ጠበቁን። ከእኛ በኩል አብሪ ከፊት የነበረ ልጅ ነበረ፣ እሱን መቱብን ማለት ነው መጀመሪያ ላይ እና ተኩስ አለ ብለን አላሰብንም። ምንም የጠረጠርነው ነገር ይችላል ነበረ እስከ ዛሬ በኩል ነው የምናልፈው። ከዛ ተኩስ ገጠሙን ማለት ነው። ዞረን በጀርባ ቆርጠናቸው ያው የሚመታውን መጠናት ውጊያው የቆየው ከሁለት ሰዓት እስከ ሶስት ሰዓት በግምት ማለት ሰዓት ያው በዛ ሰዓት ተደናገጥን ስለነበር አላሱን ግን እስከ ሁለት ሰዓት እስከ ሶስት ሰዓት ያለውን ጊዜ ከተማውን ተቆጣጥረን ነው የሚመጣውን ከመጣን በኋላ የራሳችን ሀይል ጭነን እንደገና ወደ ኋላ ተመለስን ነው ማለት ነው። ስማቸው እንዲጠቀስ ያልፈለጉ አንድ የአብቹና የወረዳ አመራርም በወረዳው ከተማ የተኩስ ልውውጥ የተካሄደው ወደ ደብረ ብርሃን በማቅናት ላይ የነበሩ የፋኖ ታጣቂዎችን አናሳልፍም ካሉ የኦሮሚያ ክልል የጸጥታ ኃይሎች ጋር ነው ማለታቸውን ባለፈው ሳምንት ባጠናቀርነው ዘገባ ላይ ያካተናል። በወቅቱ በተፈጠረው ግጭት ሰላማዊ ሰዎችን ጨምሮ ሶስት ሰዎች መገደላቸውን የአካባቢው ነዋሪ ለአሜሪካ ድምፅ ገልጸው ነበር። ከአማራ ክልል ደነባ ከሚባል ከተማ የመጡ የፋኖ ታጣቂዎች ተኩስ ከፈቱ። የመንግስት ጸጥታ ኃይልም ተኩስ ጀመረ። በከተማዋ ለሰዓታት የተኩስ ልውውጥ ነበር። ሶስት ሰዎች ተገደሉ። አንድ ተማሪ፣ አንድ መደበኛ ፖሊስ እና የኦሮሚያ ልዩ ኃይል የነበረ በአጠቃላይ ሶስት ሰዎች ተገድለዋል። የወረዳው የኮሚኒኬሽን ጽህፈት ቤት ኃላፊም እንዲሁ በኦሮሚያ በኩል ሶስት ሰዎች እንዲሁም ስምንት የፋኖ ታጣቂዎች መገደላቸውን ገልጸው ነበር። ስሙ እንዳይጠቀስ የጠየቀው የፋኖ ታጣቂ በበኩሉ በነበረው ግጭት ፋኖ በሰላማዊ ሰዎች ላይ ምንም አይነት ጥቃት እንዳልፈጸመ ገልጾ ስምንት የፋኖ ታጣቂዎች ተገድለዋል መባሉም ሀሰት ነው ሲል ተናግሯል። እኛም ግጭትም ሆነ ምንም ስለሌለ ወይም ህዝብን የመውረር ፍላጎት የለን። ገብተናል እኮ ገብተን ባንክም ሁሉም ፈርጥ ነው የጠፋው አይደል የመዝረፍ ህዝብን የማዋረድ እንትን ቢኖረ ቤት ለቤት እየገባል የተለያዩ ጥቃቶችን መፈጸም እንችላለን። ማንም አልነበረም በሰዓቱ ማለት ነው። ግን እንደዛ ስላልነበር የኛ ፍላጎት ማንንም ሳንነካ ጥለን የወጣን ከህዝብ ጋር ስላልነበር ችግራችን ማለት በእኛ በኩል ግን እሱን ሰው ገለንባቸዋል ማ የሚባሉ ምናልባት ንሱ አንገለሉን ይችላል ስም ያሰሩት እዛው የአካባቢ ነዋሪ ገሎ ሊሆን ይችላል እንጂ ከኛ ክሄር ነው ከኛ አባል ሁለት ልጅ ብቻ የቆሰለ እንጂ የሞተም የለብንም ማለት ነው። በአማራ ክልል ሰሜን ሸዋ ዞን የምትገኘው የሲያደብርና ዋይ ወረዳ ፋኖ የህዝብ ግንኙነት አስተባባሪ ስለመሆኑ የተናገረ እና ስሙ እንዳይጠቀስ የጠየቀ ሌላ ግለሰብም በፋኖ ላይ የቀረበውን ውንጀል አጣጥሏል። ከደነባ ወደ ነበረ እንቅስቃሴ የነበረው ማለት ነው። እና መንዲዳ የምትባለው ከተማ የኦሮሚያ ክልል ናት። በዚ አልፎ ነው ደብረ ብርሃን የሚሄደው እኛ እነሱ ጋራ የሆነ እነሱን ለመተንኮት ወይ ለሌላ ነገር አልነበረም። በቃ ለማለፍ ብቻ ነው መንገዱ በዛ ስለሆነ ማለት ነው። እና በዛ መሀል መንገድ ላይ ያው አታሳልፍ አናሳልፍም ብለው ተኩስ ከፈቱ። ቀኛልጆችሁም የሞተሰ የለም። ሁለት ልጆች ብቻ ካላል ጉዳት ደርሶባቸዋል። ከሁለቱም ወገኖች ደረሰ ስለተባለው የጉዳት መጠን የአሜሪካ ድምጽ ከገለልተኛ አካል አላጣራም። ከግጭቱ በኋላ በአብቹናኝ ወረዳ የሚኖሩ የአማራ ተወላጆች በማንነታቸው ብቻ ለእስር እየተዳረጉ ነው ሲሉም የፋኖ ታጣቂዎች አመልክተዋል። በማንነታቸው አማራ በመሆናቸው አብዛኛው እዛ ከተማ ላይ ቤት ለቤት እየዞሩ ማለት በየእስር ቤቱ ሞልቶ ወደ ሌላው አካባቢ ያሉ አሁን ማለት ነው። አንድ በአንድ ተለቅሞ የታጠቀ ኃይል ሳይሆን በማንነቱ የወረዳው የኮሚኒኬሽን ጽሕፈት ቤት ኃላፊ አቶ አብደታ ሀይልዬ በሰጡት ምላሽ ከግጭቱ ጋር ተያይዞ በወረዳው በቁጥጥር ስር የዋሉ ሰዎች መኖራቸውን ገልጸዋል። ይሁን እንጂ በቁጥጥር ስር የዋሉት ሰዎች ጽንፈኛ ካሏቸው ታጣቂዎች ጋር ሲተባበሩ የነበሩ እንጂ በማንነታቸው እየታሰሩ አይደሉም ብለዋል። እኛ እያሰርነው ያለው ያን ጋው ላይ ጥቃት ሲነሱብን ድጋፍ የሰጡትን ነው እንጂ በፊር ለይተን አማራ የሆነውን ለይተን እያሰርን አይደለም። ይህ ተሳሳተ አመለካከት ነው። ከእነሱ ጋር የሆነ የእነሱ ድጋፍ የሰጠ ኦሮሞ ሆኖ የታሰረ አለ። ግን እኛ አማራ ስለሆነ ለይተን እንደዚህ አይነት አመለካከትም የዛ ክንስም የለም አመራራዊ ክንስም የለም። እንደዚህ አይነት ነገር የታሰበም አይደለም። ለምሳሌ አሁን ሸኖ ከተማ ገብቶ ውጋውን እየተዋጋ ያለ እንካመጣልን የእኛ ገድና ምናም ብሎ ሲያጅጉ የነበሩትና ከተማ ውስጥ በሞቶር ሄዶ አመራር የት እንዳለ የፖሊስ አካል የት እንዳለ ምን ያህል ሀውል በከተማችን እንዳለ መረጃ ሲሰጡ የነበሩትን የታሰሩ እና ሌሎቹ ደግሞ በፊትም ከነሱ ጋር ግንኙነት አላቸው ብለን እየተጠራጠር ነው የታሰሩ አሉ። ከእነሱ ቤት ደግሞ መሳሪያ ሁለት ሁለት ክላሽ አራት ክላሽ የተገኛለ። በቤታቸው መርመራ ላይ ናቸው፣ ፍርድ ቤት እየቀረቡ ነው፣ ጉዳያቸው እየተጣራ ነው። ከነዚህ ውስጥ ደግሞ ታስሮ ያው በትርትር ስለሆነ የታሰሩት አሁን የተፈቱ አሉ። ከታሰሩት ብዙዎች ተፈቷል። ይህ በእንዲህ እንዳለ የአማራ ክልል ግጭት ከተከሰተ በኋላ በአንድ ሳምንት ጊዜ ውስጥ ለሁለተኛ ጊዜ በኦሮሚያ ክልል ከፋኖ ታጣቂዎች ጋር ግጭት መፈጠሩ ተገልጿል። መንዲዳ ከተማ ላይ ግጭት ከተፈጠረ ከጥቂት ቀናት በኋላ ባለፈው እሁድ ነሐሴ ሰባ ሰባት ደግሞ በሆሮ ጉድሩ ወለጋ አሙሩ ወረዳ በፋኖ ታጣቂዎች በተፈጸመ ጥቃት አንድ ሰው ሲሞት ሁለት ሰዎች ቆስለዋል ሲል የወረዳው ኮሚኒኬሽን ጽህፈት ቤት በማህበራዊ የትስስር ገጹ ገልጿል። አንድ የወረዳው ነዋሪም ተፈጸመ ስላሉት ጥቃት ተናግረዋል። ነሐሴ ሰባት አሙሩ ወረዳ ላይ ተፈጸመ ዝርፊያና የሰው ህይወት መቅጠፍ እንደለመደው የጭፍተኛ አክራሪ ሚስጠለው አንድ የሰው ህይወትና የሰው ንብረትን ቀጥፎ ሳ የአሜሪካ ድምፅ ይህን ክስ በተመለከተ ከገለልተኛ አካል ማጣራት አልቻለም በአካባቢው ጥቃት ፈጽመዋል ተብለው ክስ ከቀረበባቸው የፋኖ ታጣቂዎችም አስተያየት ለማግኘት ያደረግ ነው ጥረት አልተሳካም ይሁንና በአማራ ክልል ሰሜን ሸዋ ዞን የስያደብርና ዋዩ ወረዳ ፋኖ አባል መሆናቸውን የገለጹት አስተያየት ሰጪዎች በኦሮሚያ ክልል ፋኖ ጥቃት ፈጽመ በሚል የሚቀርበው ክስ ሀሰት ነው ብለዋል ምን ማለት እዚያ አካባቢ ያሉ አማራዎች ራሳቸውን ለመከላከል የሚያደርጉ ጥረት ፋኖ ከሌላ ቦታ ገባ አይደለም። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል የትጥቅ ግጭት ከተቀሰቀሰ በኋላ በኦሮሚያ ክልል ስለተፈጠሩ ግጭቶች ከክልሉ መንግስትም ይሁን ከፌዴራል መንግስት በኩል እስካሁን በይፋ የተባለ ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። ቀድሞ ደቡብ ክልል በመባል የሚታወቀው የመንግስት ሰራተኞች በአዲሶቹ ክልል የተደረገው ምደባ ኢፍትሐዊና ከፍላጎታችን ውጭ ነው ሲሉ ቅሬታቸውን ለአሜሪካ ድምጽ ገለጹ። በቁጥር የበዙ ሰራተኞች ትላንትናና ዛሬ የቅሬታ ዶሲያቸውን ይዘው ወደ ክልሉ ርዕሰ መስተዳደር ጽህፈት ቤት የሄዱ ሲሆን በደል ደርሶብናል ሲሉም አማረዋል። የክልሎቹ ማደራጃ ፕሮጀክት ጽህፈት ቤትና የደቡብ ክልል ፐብሊክ ሰርቪስ እንዲሁም የሰው ልማት ሀብት ቢሮ በአወዛጋቢው የሰራተኞቹ ምደባ ጉዳይ ማብራሪያ ለመስጠት ፈቃደኛ እንዳልሆኑ በተለያየ መንገድ ገልጸዋል። የክልሉ መንግስት ተጠሪና በብልጽግና ፓርቲ የደቡብ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጥላሁን ከበደ ባለ ባለፈው ሳምንት ሰራተኞችን ለማህበራዊ ቀብዝ ሳይጋለጡ በአዲሶቹ ክልሎች እንዲመደቡ የተጠና ስልት እየተዘጋጀ እንደሆነ ተናግረው ነበር። ይሁንና ሰራተኞቹ ምደባው ኢፍትሃዊና ማህበራዊ መሰረቶቻችንን ያናጋ ነው ሲሉ ቅሬታቸውን አሰምተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ያለው በሺዎች የሚቆጠሩ የቀድሞ የደቡብ ክልል መንግስት ሰራተኞች ትናንትናና ዛሬም በስራቸው ላይ አይደሉም። የአዳዲሶቹ ክልሎች ሰራተኞች ምደባ ቅሬታ የፈጠረባቸው እነዚህ ሰራተኞች የቅሬታ ደውስ ይዘው የክልሉ ርዕሰ መስተዳድር ደጅ ሲጠኑ ሁለት ቀናትን አሳልፈዋል። ምስላቸው እንዳይታይ ስማቸውም እንዳይገለጥ ጠየቁ። የ950 ብር ደሞዝተኛና የሦስት ልጆች እናት መሆናቸውን የተናገሩት ቅሬታ አቅራቢ ደረሰብኝ በሚሉት ዱብ እዳም በከፍተኛ ጭንቀት ላይ መውደቃቸውን ተናግሯል በአንድ ሺህ አንድ መቶ ብር ነው ደግሞ እዚህ ከዛ ተቆራርጦ ዘጠኝ መቶ ሀምሳ ብር ይደርሳል እጅ ላይ በዘጠኝ መቶ ሀምሳ ብር ክራይ ከፍዬ ሁለት ልጆች ዩኒቨርሲቲ አስተምሬ ማህበራዊ በዛ ላይ መጦራት እናት አለችኝ ይህን እያለ መንግስት እጃችንን አጨብጭበን እንደተቀበል ነው ለምን ሰራተኛ የሁሉ ሰራተኛውን እዚህ ጋር መፍሰስ ለእሱ ምን ይሰማዋል ክልል ብሎ የመረጠ መረጠ እንደ ፍላጎት የመረጠውን ክልል ማድረግ ይችላል ግን መንግስት ሰራተኛ ሲቪል ሰርቪሱ እያወቀ ሲቪል ሰርቪሱ ይህን ቅሬታ መስማት ሲችል ይህ ሁሉ ሰራተኛ ወይ ቀርቦ አላነጋገረ። ይህ ሁሉ አንድ ለእኔ ብቻ አይደለም ለአገር ነው የመጣው። ግን የአገር ከፈጥቀማሽኛ ነን ዘጠኝ መቶ ብድጄ ምዕራብ ቤት ምንድን ነው የማደርገው? ቤት ኪራይ ነው። ለዚህ ነው ከማረገው ለእኔ ነው ማረገው ትራንስፖርት ነው ማረገው ይሄ መንግስትም ማንኛውም አካል ይሰማኛል የሚል አካል ፍርዱን ይስጥ። ከአራቱ ክልሎች ውስጥ አንደኛ ምርጫቸው ሲዳማ ክልል የሆኑት ሌላ የአራት ልጆች እናት ወይዘሮ ደሚለ ሰይፉ ድብደባው ፍትሐዊ አይደለም ብላሉ። ፍትሐዊ ያልሆነበት ምክንያት አንደኛ ባለስልጣን ባጠቃላይ ሚስቶቻቸውን ሲዳማ ክልል ላይ ነው የመደቡት። እኛ ባልመረጥንበት ባልፈለግንበት ምዕራብ ነው የተመደብ ነው። በመጨረሻ ቀንም ይሄ የምታየው ህዝብ ሁሉ ቅሬታው ሊያሰማ ነው። ቤተሰብ አለን፣ ልጆች አሉን፣ ቤት አለን። ሲቀጥል ደግሞ የኑሮ ውድነት አለ፣ ደሞዛችንም ራሱ የራሱ ተጽዕኖ አለው። ይህንን መንግስት ፍትሐዊ እንዲሰጠንና ትክክለኛው ምደባው ራሱ ትክክለኛ እንዳለ እከከይ ነው በቃ። የቅሬታችን ዶሴንም እየሰበሰቡ ያሉት ለይምሰል አድርገን ነበር ለማለት እንጂ ይሄ ነው የሚባል መፍትሄ ይሰጣሉ ብለን አናምንም ስሉም ተናግሯል። ባለቤታቸው በስዳማ ክልል እንደሚሰሩ ተናግረው እሳቸው ወደ ደቡብ ምዕራብ ኢትዮጵያ ክልል መመደባቸውን ገልጸው አላማው እንዳልገባቸውም ተናግሯል። ሲዳማ ክልል ውስጥ ነው እኔ የምሰራውም ባለቤቴ የሚሰራውም እዚህ ነው። ልጆች አሉኝ። ልጆቼን፣ ቤቴን፣ ባለቤቴን ጥዬ የምሄድ አልችልም። ምክንያቱም አንደኛ ተፋቱ ነው፣ ተፋታችሁ ለየብቻ ኑሩ ነው፣ ልጆቻችሁን ጥላችሁ ለየብቻ ኑሩ ነው። የህግ ምርምር ባለሙያ ነኝ የሚሉት ወይዘሮ ማዕዶት ሰሎሞን በበኩላቸው በጎፋ ዞን ሳውላ ከተማ መመደባቸውን ትናንት በቢሮቸው በር ላይ በተለጠፈው ዝርዝር ማወቃቸውን ተናግሯል። የቅሬታ ዶሴ ይዘው በክልሉ ርዕሰ መስተዳድር ቢሮ ቅጥር ግቢ አካባቢ ከተሰበሰቡ ሰራተኞች መካከል አንዱ ሲሆኑ የተመደቡበት ቦታም ያለ ፍላጎታቸው እንደሆነም ገልጿል። ክልል ፈረሰ በሚል ሰበብ ሰራተኛውን ወደ ተለያየ ቦታ አፈናቅለዋል። እኔ እንደ ራሴ ለምሳሌ የልጆች እናት ነኝ። ባለቤት የሚሰራው እዚህ ነው፣ እኔ የተመደብኩት ሳውላ ነው። ሳውላ ማለት እንግዲህ ሌላ ክልል ላይ ማለት ነው። ይህ ተግባር ትዳርን የሚበትን ቤተሰብን የሚበትን ተግባር ነውና ይህን ቅሬታ ላስገባ ነው የመጣሁት። ሁሉም እዚህ ጋር ያለው ሰው ቅሬታ ለማስገባት ነው። ምክንያቱም የተሰራው ስራ አንደኛ ፌር አይደለም፣ ሁለተኛ በጠቅላላ እንደ ነዋሪ እንደ ዜጋ ስናስበው አንድን ሰው ከአንድ ቦታ ተነስተው ወደ ሌላ ቦታ ሂድ ስትለው ተራ ህጻን ልጅ ወይም ወንደላጤ ወይም ወጣትን እንኳን እንደዛ ብትለው ማይሆን ሆኖ ሳለ ቤተሰብ አስተዳዳሪ ትዳር ልጆች ያሉን እዚህ ሴትል አድርገን የምንኖር ብዙ ብዙ ብዙ ከተማ ውስጥ ብዙ አይነት ቋሚ ነገር ያሉንን ሰዎች ድንገት ተነስተ እዚህ ሂድ፣ አንተ እዚያ ሂድ፣ አንተ እዚህ ሂድ ብሎ እንደ ቀላል ፌስታልህን ይዘህ ሂድ እንደሚባለው በዛ መልኩ ነው የተሰራውና ይሄ ቤተሰብን ማፍረስ ማለት ሀገር ማፍረስ ስለሆነ ቅሬታ ለማቅረብ ነው። ሰራተኞቹ በስራ ልምዳቸው በትዳርና በጤና ሁኔታቸው መስረት ቅጭ እንዲሞሉና በስዳማ በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ህዝቦች ክልሎች እንደሚመደቡብን ነገራቸው። መስፈርቱ ተግባራዊ አልሆንም ይላሉ ወይዘሮ ማዕዶት። ዛሬ ላይ እያንዳንዱ ቤት ይሄ ነገር ገብቷል። እያንዳንዱ ቤተሰብ ውስጥ ወላጅ ትምህርት ቤት አስመዝግበናል፣ ልጆቻችንን ብዙ ብር አውጥተን አስመዝግበናል። ልጆቻችን እዚህ፣ ቤተሰቦቻችን፣ ልጆቻችን፣ ስራችንን ብለን ኑሯችንን ብለን ቤት ሰርተው ብዙ አሉ ብዙ አይነት ህይወታቸውን መስርተው ያሉና ያን ሁሉ ኮንሲደር ሳይደረግ ከሌ ዛ ሂድ፣ ከሌ ሳውላ ሂድ፣ ከሌ ስልጤ ሂድ፣ ከሌው ሀላባ ሂድ ስትለው እንግዲህ ሀገር ለማፍረስ የመጀመሪያው መንገድ ቤተሰብን ማፍረስ ስለሆነ ያን ነገር ተወጥተውታል ፖለቲከኞቹ። የደቡብ ክልል ፐብሊክ ሰርቪስ የሰራተኞች ማመላለሻ ተሽከርካሪ ሹፌር ረዳት ማርማሮ ቦኮ ምርጫው ስዳማ ክልል ቢሆንም የተመደበው በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ነው። ሀዋሳ ሆኜ ተመችቶኝ አለ የሚኖረው ተቸግሬ የሚኖር ሰው ነኝ አሁን ዘም ህጀ መስራት ማልችል ሰው ነኝ። ለሁለት ልጆች ነው የሚያስተምሮ። እንደገና ባለቤትም ጽዳት ሰራተኛ ናት፣ ሀዋሳ ዩኒቨርሲቲ ላይ ትሰራለች። እንደውም እኔ አሁን ቅሬታ ታች ሰራተኛ ይሄ ምደባ ኮሚቴ በደንብ አልተጠናም፣ አላዩም። እንደውም ሌላ ሌላ እንኳን አይቶ ሊሆኑ ይችላሉ። እኛ ታች ሰራተኛ በጣም ቅሬታ አለብኝ። እኔ አንድ ሺህ አራት መቶ ብር የሚበላው ሰራተኛ እስቲ ምዕራብ ክልል ሄጄ እንዴት እንደሆኘ እንደሚሰራም እግዚአብሔር ያሳያችሁ። ፕሮጀክት ጽሕፈት ቤቱ የሰየማቸው አካላት የሰራተኞችን የቅሬታ ዶሲያቸውን ሲሰበስቡ በርዕሰ መስተዳድሩ ቢሮ ተገኝቼ ተመልክቻለሁኝ። ሰራተኞቹ ከየትኛውም አካል በላይ የእኛ የክልሉ ሰራተኞች ጉዳይ የሚገደው የክልሉ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ነው ይላሉም። የቢሮው ኃላፊ አቶ ዘይኔ ብልካ ግን ጉዳዩን ወደ ፕሮጀክት ጽህፈት ቤት ገፍተውታል። ክልሉ ስንት ሰራተኞች እንደነበሩት አሃዛዊ መረጃ ብንጠይቃቸውም ለማውራት ያነሱትን ስልክ አይመቸኝም ስሉ ዘግተውታል። መልሰን ብንደውላቸውም አጥፍተውታል። አይ የሚመች ቦታ አይደለም ያለሁት፣ እዛ ፕሮጀክት ጽህፈት ቤት ያናግሩ። አሁ ቁጥሩ የፈለኩት ፕሮጀክት አናግራለሁ ግን ቁጥሩ ስንት ነበር? የክልሉ ሰራተኛ አጠቃላይ። ሄሎ ሄሎ። ዳሩ ግን በክልሉ ቢሮዎች ውስጥ የሚሰሩ ሰራተኞች አጠቃላይ ቁጥር ከ6600 በላይ መሆኑን ቪኦኤ በሌላ መንገድ አጣርቷል። የስዳማ ክልል 1317፣ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል 1029 የማዕከላዊ ኢትዮጵያ ክልል 1958 የደቡብ ኢትዮጵያ ክልል ደግሞ 2320 ሰራተኞችን እንዲቀበሉ መወሰን ማረጋግጠናል። እነዚህ ሰራተኞች ናቸው በሚደባ ውስጥ ገብተው ቅጽ መሉት። ከእነዚህም ውስጥ የስዳማን ክልል አንደኛ ምርጫቸው አድርገው የሞሉት ሰራተኞች 2800 ናቸው። የስዳማ ክልል ቀደም ሲል ሰራተኞችን ያዛውራል በሚል አሁን የተቀበላቸው 389 ብቻ ናቸው። የተቀሩት ከ2400 በላይ ሰራተኞችና ሌሎችም በሺዎች የሚቆጠሩ ሰራተኞች ናቸው ትናንትናና ዛሬ የርዕሰ መስታደሩን ደጄ የጠኑ ያሉት። የክልሎቹ ማደራጃ ፕሮጀክት ጽህፈት ቤት ስራ አስኪያጅ አቶ ኩታዬ ኩስያ በጉዳዩ ላይ ማብራሪያ እንደሰጡ በእጅ ስልካቸው ደውለን አያነሱትም። አጭር የጽሑፍ መልእክት ብንልክላቸው ስብሰባ ላይ መሆናቸውን ከመግለጥ ውጪ ይህ ዜና እስኪቀርብ ድረስ ምንም ያሉ ነገር የለም። ምክትላቸውም አቶ ኑር የሱለን በተመሳሳይ ስልካቸውን አያነሱም። አጭር መልእክት ብናስቀምጥላቸውም አልችልም የሚል አጭር ምላሽ ሰጠውናል። የክልሉ የመንግሥት ተጠሪና በብልጽግና ፓርቲ የደቡብ ቅርንጫፍ ኃላፊ አቶ ጥላሁን ከበደ ባለፈው ሳምንት ሠራተኞች ለማኅበራዊ ቀውስ እንዳይዳረጉ መዘጋጀቱን ተናግሮ ነበር። እሳቸው ይህን ይበሉ እንጂ ምደባው ቤተሰብን የበተነ ማህበራዊ መስረትን ያናጋ ውሳኔ ነው ሲሉ ሠራተኞቹ ይወቅሳሉ። የግብርና ቢሮ ሠራተኛ የሆኑት አቶ ፍቅረ አማነቦ ሁኔታው በጣም እንዳሳዘናቸው ተናግረው የሠራተኛውን ማህበራዊ ኑሮ ቀውስ ውስጥ የከተተ ውሳኔ ነው ሲሉ ተናግሯል። ምንም አይነት ነገር የተሰጠው ነገር የለም። መንግስት ራሱ በቃ ዝምን ያላቸው በታት ነው ነው ቁጭ ያደረገው እና ይደብራል። ክልሉ ክልል ተብሎ ማለት ነው ክልል ተብሎ እንደዚህ አይነት ነገር እየተደረገ ያለ ነው እንግዲህ እግዚአብሔር ከሰማይ መጥቶ ይፍረድ እንጂ እቺ ምድር አሁን አካሄዳ በጣም ይደብራል። በጣም እየደበረን ነው ያለው። አዳዲሶቹ ክልሎች ከወዱ ከዋና ከተማዎች አሳያምና ከሰራተኞች ምደባ ጋር በተያያዘ ዝም ዛም ቁጣ ቀስቅሷል፣ ቅሬታ አቋጥሯል። ዳሩ ግን በሳምንቱ መጨረሻ ክልሎቹን ለመስረት የክልሉ መንግስት ሽር ጉድ እያለ ይገኛል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። የሱዳኑ ጦርነት ብዙ ሚሊዮኖችን ለስቃይ ዳርጓል ሲል የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት ተቋማት እጅግ አውዳሚና ፍሬቢስ ሲሉ የገለጹት የሱዳኑ ጦርነት እንዲቆምም ጠይቀዋል። የጦር ወንጀል ፈጻሚዎች በተጠያቂነት እንዲያዙም አሳስበዋል። የሊሳ ሽላይንን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች። አራት ወራት ባስቆጠረው በሱዳኑ ጦርነት በብዙ ሚሊዮን የተቆጠረ የሀገሪቱ ህዝብ ህይወቱና መተዳደሪያው ለመጠነ ሰፊ ውድመት ተዳርጓል፣ መሰረታዊ ሰብአዊ መብቱም ተጽሷል ሲሉ የተባበሩት መንግስታት ድርጅት ባለስልጣናት አመልክተዋል። የመንግስታቱ ድርጅት የሰብአዊ መብት ቢሮ ትናንት ማክሰኞ በሰጠው መግለጫ የሱዳን የጦር ኃይሎችና ፈጥኖ ደራሽ ልዩ ኃይሉ ከባድ የሆነ የዓለም አቀፍ የሰብአዊ መብት ህግጋት ጥሰት መፈጸማቸውን ለማመን የሚያበቃን ምክንያት አለን ብሏል። የመንግስታቱ ድርጅት የሰብዓዊ መብቶች ከፍተኛ ኮሚሽነር ፎልከር ተርክ ተቀናቃኞቹ ጀኔራሎች ለስልጣን ብለው የሚያካሄዱት ፍልሚያ ለብዙ ሺዎች ሞት፣ ለመኖሪያ ቤቶች፣ ለትምህርት ቤቶች፣ ለሆስፒታሎች፣ ወዘተ ውድመት ምክንያት ሆኗል ሲሉ ወንጅለዋል። ቁጥሩ እጅግ የበዛ ህዝብ በጦርነቱ የተነሳ በግድ ከመኖሪያው መፈናቀሉ እና የተፈጸሙት ጾታዊ ጥቃቶች በጦርነት ወንጀል ደረጃ ለመፈረጅ የሚችሉ እንደሆኑ የሰብአዊ መብት ኮሚሽነሩ እምነት መሆኑን ቃል አቀባያቸው ኤሊዛቤት ትሮተል አመልክተዋል። ፖልከር ተርክ ያለ ተጠያቂነት የቀጠለው ብጥብጥ አብዝቶ እያሰጋቸው መሆኑን አመልክተዋል። ሁኔታው ሌሎች የታጠቁ አካላትና ሚሊሻዎችን በአጋጣሚው እንዲጠቀሙበት አመቺ እየሆነ ነው። በዚህ የተነሳም ግጭቱ ይበልጡን እየተቀጣጠለ ሊሄድ ይችላል። ውጊያው እጅግ ተጋግሎ እየቀጠለ በመሆኑ የሞቱት ሰዎች ቁጥር ይህን ያህል ነው ብሎ በትክክል ለመናገር ቢያስቸግርም ለጊዜው ባለን አሀዝ መሰረት እስካሁን ሲቪሎችን ጨምሮ ከአራት ሺህ የሚበልጡ ሰዎች ተገድለዋል። ጦርነቱ እንደ አውሮፓውያን የዘመን አቆጣጠር ሚያዚያ 15 ቀን ከጀመረ ወዲህ ከ4.3 ሚሊዮን የሚበልጥ ሕዝብ ከቀየው መፈናቀሉን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር አስታውቋል። 3.2 ሚሊዮኑ አገር ውስጥ በየቦታው የተጠለሉ ሲሆኑ 900 ሺህ የሚሆኑት ደግሞ ወደ ጎረቤት ሀገሮች ተሰደዋል። የዩኤንኤችሲአር ቃል አቀባይ ዊሊያም ስፒንድለር ሲናገሩ ሱዳን ውስጥ ሴቶችና ልጃገረዶች እጅግ ዘግናኝ ለሆነ ስቃይ መዳረጋቸውን ቻድ፣ ማዕከላዊ አፍሪካ ሪፐብሊክ፣ ግብፅና ደቡብ ሱዳን ያሉ የስደተኞች ጥበቃ ጥበቃና የጤና እርዳታ ሰጪ ቡድኖች እንደተናገሩ ገልጸዋል። ትግናኝ የሆኑ ጾታዊ ጥቃቶች መድረሳቸውን የሚመለከቱ ሪፖርቶች አሉ። ግጭቱን ሸሽተው የተሰደዱ ሴቶችና ልጃገረዶች አስገድዶ መድፈርን ጨምሮ የተለያዩ ጾታዊና አካላዊ ጥቃቶች እንደተፈጸሙባቸው ተናግረዋል። በካርቱምና በሌሎች የአገሪቱ አካባቢዎችም ነዋሪው ሰላማዊ ሰዎች ላይ አድራጎቶቹን የፈጸሙት ተዋጊዎች፣ ወንጀለኞች፣ ሕገወጥ የሰው አዘዋዋሪዎች መሆናቸው ተነግሯል። ጉዞ ላይ ባሉ ሲቪሎች ላይም ጥቃቱ ተፈጽሟል። በአንዳንዶቹ ሰለባዎች ላይ የደረሰው ጥቃት ዘላቂ ለሆነ አካላዊና አእምሮዊ ጉዳት የዳረጋቸው ሲሆን ተደፍረው ጸንሰው ጎረቤት ሀገር የደረሱ ሴቶች ያሉ መሆኑን ዩኤንኤችሲአር አስታውቋል። የመንግስታቱ ድርጅት የሰብአዊ መብቶች ቢሮ አሳማኝ የሆኑ ሰላሳ ሁለት የተለያዩ የወሲባዊ ጥቃት ሪፖርቶች የደረሱት መሆኑን ገልጾ ሀያ ስምንቱ የመደፈር ጥቃት የደረሰባቸው መሆናቸውን አመልክቷል። ቢያንስ በአስራ ዘጠኙ የወሲባዊ ጥቃት ሪፖርቶች የተወነጀሉት ደግሞ የፈጥኖ ደራሽ ልዩ ኃይሉን መለዮ ልብስ የለበሱ ሰዎች መሆናቸውን ነው ያመለከተው። የሰለባዎቹ ቁጥር ከተጠቀሰው በእጅጉ ሊበልጥ እንደሚችልም አክሏል። በዩናይትድ ስቴትስ የዋጋ ግሽበትን ለመቀነስ የወጣውን ድንጋጌ ካጸደቁ ከአንድ ዓመት በኋላ ፕሬዝዳንት ጆ ባይደን የባይደን ኢኮኖሚ ወይም ባይደኖሚክስ የሚል ቁልምጫ ስያሜ የተሰጠውን ስራቸውን ስኬት ለማስተዋወቅ ወደ ዊስኮንስን ግዛት አቅንተዋል። ይሁንና ይበጃል ያሉትን ሕግ ማጽደቁ ቢቀናቸውም የምጣኔ ሀብት ይዞታ ማሳያዎች ግን የተሻለ ውጣቴ ውጤትም ቢያሳዩም ፕሬዚዳንቱ የኢኮኖሚ አፈጻጸማቸውን አስመልክቶ በተሰጡ የሕዝብ አስተያየት መለኪያዎች እያገኙ ያሉት ውጤት ግን አሁንም ዝቅተኛ እንደሆነ ነው። የአሜሪካ ድምፅ የዋይት ሀውስ ዘጋቢ ፓትሲ ዊዳኩስዋራ ያጠናቀረችውን ዘገባ ስብሰባ አሉላ ከበደ እንደሚከተለው ያቀርበዋል። በዩናይትድ ስቴትስ የሸቀጣሸቀጥና የምግብ መሸጫ መደብሮች ውስጥ ለምግብ መግዣ የሚከፍለው ዋጋ አሁንም ከፍተኛ ነው። ይሁን እንጂ አጠቃላይ የዋጋ ግሽበት ካለፈው ዓመት በእጅጉ ቀንሷል። የስርዓቱ ቁጥር እጅግ ዝቅተኛ ከሚባለው የሶስት ነጥብ አምስት በመቶ ላይ ነው የሚገኘው የደሞዝ ክፍያም እያደገ ነው። ፕሬዚዳንት ጆ ባይደን ታዲያ የታዩት መሻሻሎች ባይደኖሚክስ የሚል የቁልምጫ ስያሜ በተሰጠው የኢኮኖሚ ክንዋኔያቸው ሳቢያ የተገኙ ናቸው ይላሉ። በዓለም እጅግ ጠንካራው ኢኮኖሚ ሰራተኞች ሥራቸውን በተመለከተ ያላቸው እርካታ ባለፉት 36 ዓመታት ውስጥ ከታዩት ሁሉ የላቀ ነው። የዋጋ ግሽበት በዓለም ዙሪያ ግዙፍ ኢኮኖሚ ባላቸው አገሮች ከሚታየው ሁሉ ዝቅ ወዳለው ደረጃ ወርደዋል። ይሁንና አብዛኛው አሜሪካዊ ለውጡ አይታየውም። በቅርቡ የወጣ አንድ የህዝብ አስተያየት መመዘኛ እንደጠቆመው 56 በመቶ አሜሪካውያን የባይደንን የኢኮኖሚ አያያዝ አይደግፉም። ከግማሽ በላይ የሚሆኑ የዲሞክራት ፓርቲው ደጋፊዎች ያሉበትን ጨምሮ 69 በመቶ አስተያየት ሰጪዎች ደግሞ የሀገሪቱ ኢኮኖሚ ከአምስት ዓመት በፊት ከነበረበት በባሰ ደረጃ ላይ ነው ያለው ይላሉ። ፕሬዚደንቱ እንደ ዋጋ ግሽበት ቅነሳ ህግን የመሳሰሉ ህግጋትን በማጽደቅ እና ተግባር ላይ በመዋሉ ረገድ ያገኟቸውን አንዳንድ ስኬቶች ለህዝብ በማሳወቁ ረገድ ብዙም አልሰመረላቸውም። እዚያ ላይ ክፍተት ያለ ይመስለኛል። የህዝብ አስተያየት መስጫዎች እንደሚያሳዩት አብዛኞቹ አሜሪካውያን ባይደን ፈርመው ያጸደቋቸውን በምጣኔ ሀብት ማሻሻያ ላይ ያተኮሩትን የተለያዩ ህጎች አያውቋቸውም። ከአንድ አመት በላይ የተጋፈጡትን እጅግ የናረ የገበያ ዋጋ ግን አሳምረው ያውቃሉ። ይህም በሀገሪቱ ውስጥ ካሉት ሁሉ ዋናው አንገብጋቢ ጉዳይ ነው ባይ ናቸው። ስለሆነም ፕሬዚዳንቱ የኢኮኖሚ ክንዋኔያቸውን ለማስታወቅ ከሚያደርጓቸው ጉዞዎች ሁሉ አሜሪካውያን ግድ የሚላቸው ነገር ቢኖር ገበያ ወጥተው ለመሆኑ ለሸመጥኩት ምግብና ሌሎች ሸቀጦች የምከፍለው ዋጋ ስንት ነው የሚለው ነው። 22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የእሮብ ምሽት የአማርኛ መሰናዶ ነው በመከታተል ላይ የምትገኙት። ከምሽቱ 3 አራተኛውን የዘገባ ክፍለ ጊዜያችንን አጠናቀናል። አሁን እንግዲህ ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ነን ያለነው። ዝግጅቶቻችንን በቪ አማሪክ የፌስቡክ ገጽ ላይና ድረገጽ ላይ እንድትከታተሉ እየጋበዝን ወደ ሁለተኛው አጋማሽ ዘገባዎች እንሻገራለን። በትግራይ ክልል የተከሰተው የአንበጣ መንጋ በ17 ወረዳዎች እንደተዛመተ የክልሉ ግብርናና የተፈጥሮ ሀብት ቢሮ ገልጿል። እስካሁን መንጋው በአምስት ወረዳዎች ውስጥ ጉዳት እንዳደረሰም ቢሮ ጨምሮ አስታውቋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ዘንድሮ በክልሉ የተዛመተው የአንበጣ መንጋ ከቅርብ ጊዜያት ወዲህ ከታዩ ወረራዎች የከፋ መሆኑንም ከሰሞኑ ገልጸዋል። የተባበሩት መንግስታት ድርጅት የሰብዓዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ በክልሉ የተዛመተው የአንበጣ መንጋ በመቶ ሺዎች የሚቆጠሩ የክልሉ አርሶ አደሮችን ህይወት አደጋ ላይ እንደ ጣለም አመላክቷል። ሙልጌታ አጽብሃ በጉዳዩ ላይ ተከታዩን ዘገባ አድርሶናል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳም በክልሉ የተዛመተው የአንበጣ መንጋ በቅርብ ጊዜያት ታሪክ ካጋጠሙት የከፋ ነው ሲሉም ቀድሞ ትዊተር አሁን ኤክስ በተባለው የማህበራዊ ትስስር ገጻቸው ገልጸዋል። የአንበጣ መንጋውን ለመከላከል የትግራይ ሕዝብ ወዳጆች፣ የፌዴራል መንግስት፣ ዓለም አቀፍ ማህበረሰብ በሚቻላቸው ሁሉ እንዲያግዙ አቶ ጌታቸው ጥሪ አቅርበዋል። የክልሉ የግብርናና ተፈጥሮ ሀብት ቢሮ የእጽዋት ጤና ክሊኒክና ተባይ መከላከል ቡድን መሪ አቶ ገብረ ሕይወት ኃይለ ሥላሴ ያንበጣ መንጋው ወደ ክልሉ የገባው ከ20 ቀናት በፊት እንደነበር ለአሜሪካ ድምፅ አብራርተዋል። በአሁኑ ወቅት ያንበጣ መንጋው በ17 ወረዳዎች እንደ ተዛመተ የገለጹት ቡድን መሪው በተለይ በአምስት ወረዳዎች በአዝርዕት ላይ ጉዳት ማድረሱን አስረድተዋል። አጠቃላይ ሽፋኑ እስካሁን ድረስ ወደ 35 ሺህ ሄክታር የሚሆን በሰብል በተሸፈንባቸው አካባቢዎችና ከሰብል ውጭ በሆኑ ቦታዎች ክብር ሊያደርግ ይችለዋል። እንደ ዞን ሲታይ ወደ ሶስት ዞኖች አንበጣው ሊታይባቸው ችለዋል። ደቡብ፣ ደቡብ ምስራቅ እና ምስራቅ ዞኖች ናቸው። ሰማንያ አካባቢ የሚሆኑ ቀበሌዎች እስከበር አድርገዋል። አንበጣ በክልላችን በስፋት ጥቃት እየፈጸመ ያለበት ሁኔታ እንዳለው ይታወቃል። እስካሁንም በአምስት የሚሆኑ ወረዳዎች ጥቃት ፈጽመዋል። እነዚህም ሰው አሳስ፣ አጽቢ ስራ ኦምብርታ፣ ህንጣሎ እና እንደርታ የሚባል ወረዳዎች ናቸው። ምናልባት ያው ምን ያህል ተጠቅቷል፣ ምን ያህል ሄክታር፣ ስንት ፐርሰንት ና ስንት የሚሆኑ አርሶ አደሮች ተጠቅቷል የሚለው ነገር ያው ጥናት የሚያስፈልገው ነው። ነገር ግን በእነዚህ አካባቢዎች ያው እስካሁን ድረስ ጥቃት የፈጸመበት ሁኔታ ነው ያለው። እንደ ክልል በሚካሄደው የመከላከል ስራ የኬሚካል ርጭት እስካሁን ጥቅም ላይ እንዳልዋለ አቶ ገብረ ህይወት ገልጸዋል። ሆኖም የንብ ልማት በማይካሄድባቸው እንዲሁም ከሰዎችና እንስሳት ራቅ ባለው አካባቢዎች በቅርቡ በአንበጣ መንጋው ላይ የኬሚካል ርጭቱ እየተፈጸመ እንዳለ አስታውቀዋል። ለዚህም የመከላከል ተግባር የፌዴራሉ ግብርና ሚኒስትር የኬሚካል የተሽከርካሪዎችና የባለሙያዎች ድጋፍ እንዳደረገ ተናግረዋል። ከአጎራባች ክልሎች ጋር ከአፋርና ከአማራ ጋር ዳይሬክትሊ እንደ ከዚህ በፊቱ እየተገናኘን እንደ ልብ እየተንቀሳቀስን መረጃዎች ልንሰበሰብ የምንችልበት ሁኔታዎች ያው አጋጣሚው አልፈቀደም። እስፔሻሊ ከአማራ ክልል ጋር ያው ያለ ሁኔታ ይታወቃልና፣ ነገር ግን ከፌዴራል ጋር ባለን የጠበቀ ግንኙነት በነዛ አካባቢ ያለውን ማለት ወደኛ እንደመጣ ሁሉ የፌዴራል ቡድን ወደኛ እንደመጣ ሁሉ ወደ አፋርም ወደ አማራ ክልልም የገቡ ስላሉ ከእነሱ ጋር መረጃ በመለዋወጥ በአማራ በኩል እንዲሁም በአፋር በኩል ያለውን ያንበጣ ሁኔታ ምን ይመስላል የሚለውን እዚህ ካሉ የፌዴራል ባለሙያዎች ጋር በመሆን መረጃዎች በፍጥነት የምንለዋወጥበት ሁኔታ አለ። በዚህም ስኬታማ ስራ እየሰራ ነው ያለ። ነው ፌዴራልም ጥሩ የሚባል ድጋፍ እያደረገ ነው ያለ። በቀጣይ የክረምት ወራት በክልሉ የዝናሙ መጠን እየቀነሰ ስለሚሄድ የአንበጣ መንጋው በከፍተኛ ደረጃ ሊዛመት እንደሚችል የክልሉ የእጽዋት ጤና ክሊኒክና ተባይ መከላከል ቡድን መሪ አቶ ገብረ ሕይወት ኃይለስላሴ ጠቁመዋል። ይህም ለአርሶ አደሩ ከፍተኛ ስጋት እንደሆነ አመልክተዋል። ከዚህ በፊት መስከረም፣ ጥቅምት አካባቢ በተደጋጋሚ አንበጣው በስፋት የሚንቀሳቀስበት ወይ ደግሞ ወረራ የሚያካሄድበት ሁኔታ ነው ያለው። ይሄ የአንበጣው ባህሪ ነው። ምክንያቱም ሞቀታማ የሆነ ወቅት ስለሚፈልግ ከዝናብ ነጻ የሆነ ወቅት ስለሆነ እንደ ልቡ ለመንቀሳቀስ ለመራባት የሚመችበት ጊዜ ነውና ይሄ እንዲህ ሆነው ሳለ ያው የእኛ ገበሬ ደግሞ እንደሚታወቀው በአካባቢዎችን ያለው የዝናብ መጠንም አነስተኛ ነው። ሊያገኝ የሚችለው ምርትም ያው ካለው የዝናብ እጥረት አንጻር አነስተኛ ይሆናል ተብሎ ነው የሚታሰበው። በዚህ ላይ የአንበጣ ስጋት ሲደቀንበት ምን ያህል ከባድ ሊሆን እንደሚችል ማንም ሊያስበው የሚችል ነው። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ በክልሉ የተከሰተው የአንበጣ መንጋ በተለይ ከአፋር ክልል ጋር በሚያዋስኑ ኑሯቸውን በግብርና ላይ የመሰረቱ ከ250 ሺህ በላይ አርሶ አደሮች የሚኖሩባቸውን ወረዳዎች ለጉዳት እንደሚያጋልጥ አሳስበዋል። በአፋር ክልልም ያለው መጋለ ኮነባ አብዓላና እዋ በተባሉ ወረዳዎች የአንበጣ መንጋው እንደተዛመተ የሰብአዊ እርዳታ ማስተባበሪያ ቢሮው ባወጣው ሪፖርት ገልጿል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። በአዲስ አበባ የባለሙያዎችን ምክር የሚያገኙ ተመካሪ ባለትዳሮች ቢበዙም ፍቺዎች ግን እየጨመሩ ነው ተባለ። እየተገባደደ ባለው 2015 ዓ ም ፍቺ የሚፈጽሙ የአዲስ አበባ ከተማ ባለትዳሮች ቁጥር ካለፈው አመት ጋር ሲነጻጸር በእጥፍ እንደበለጠ የዋና ከተማዋ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። የኤጀንሲው የነዋሪዎች አገልግሎት ዘርፍ ዲሬክተር አቶ ዮሴፍ ንጉሴ በዚህ ዓመት ፍቺ ለመፈጸም ወደ መስሪያ ቤታቸው የመጡት ባለትዳሮች ቁጥር ከፍተኛ እንደሆነም ተናግረዋል። የጋብቻና የቤተሰብ አገልግሎት አማካሪ የሆኑት አቶ ይመስገን ሞላ ትዳራቸውን ለማትረፍ ምክር ፈልገው የሚመጡ ቤተሰቦች ብዛት በየጊዜው እየጨመረ መምጣቱንም ገልጸውልናል። አስማማው አየነው በጉዳዩ ላይ ተከታዩን ዘገባ አሰናድቷል። በአዲስ አበባ ከተማ በየቀኑ የሚካሄዱ ከውልደት እስከ ሞት ያሉ ኩነቶችን የመመዝገብ ኃላፊነት የተሰጠው የከተማዋ የነዋሪዎች የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ሰኔ 30 በጠናቀቀው የ2015 ዓ ም በጀት ዓመት ከ2 ሚሊዮን በላይ ለሚሆን ዜጎች ከወረዳ ጀምሮ ባሉ መዋቅሮቹ የኩነት ምዝገባዎችንና የማረጋገጫ ሰርተፍኬት አገልግሎት መስጠቱን አስታውቋል። ከእነዚህ የልደት፣ የጋብቻ፣ ያላገባ፣ የፍችና የሞት ኩነት ምዝገባዎች መካከል ግን በሁለት ሺ አስራ አምስት በጀት ዓመት ፍችን ለማስመዝገብ የመጡ ነዋሪዎች ቁጥር ከዚህ ቀደም ከነበረው ቁጥር ከፍ ያለ መሆኑን የኤጀንሲው የነዋሪዎች አገልግሎት ዘርፍ ዳይሬክተር አቶ ዮሴፍ ንጉሴ ይናገራሉ። ከፍቼ አንጻር አራት ሺ ስድስት መቶ ዘጠና ስድስት ሰዎች ፍቻቸውን መጥቶ አስመዝግበዋል። አምና ላይ መጥቶ ያስመዘገበው ሰው ሁለት ሺ ዘጠኝ መቶ ሰላሳ ሰባት ነው። በሁለት ሺ አስራ አራት በጀት አመት በአሁኑ ግን አራት ሺ ስድስት መቶ ዘጠና ስድስት የፍቻቸውን ለማስመዝገብ ችለዋል ማለት ነው። የምዝገባው ነው እኛ ጋ የጨመረው እንጂ ፍቺው ከዚህም በላይ ሊሆን ይችላል በሚል እምነት አለን በእኛ በኩል። አቶ ዮሴፍ አክለውም በእርግጥ በከተማ ያለው የፍቺ ሁኔታ ከእጥፍ በላይ ጭማሪ ቢያሳይም ሂደቱ ፍርድ ቤትን ጨምሮ በተለያየ መንገድ የሚከወን በመሆኑ ትክክለኛውን ቁጥር ለማወቅ እንደሚያዳግት ያስረዳሉም እዛው ፍርድ ቤት ላይ የሚፈጸመውን ፍቺ እዛው ወቅታዊ መዝገባውን የማከናወን ስራ በዚህ አመት አቅደን አልተሳካም። በሚቀጥለው አመት ኦረዲ የተነጋገረ ነው። ከፍርድ ቤት ጋር ተያይዞ እዛው ሆነን መዝገባው የሚከናወንበት ሁኔታ ይመቻቻል ማለት ነው። በዛ መሰረት ትክክለኛውን ዳታ አሁን በምንለው መንገድ የፍቺው እየጨመረ ነው እየቀነሰ ነው የሚለውን ነገር ውሳኔ ለመስጠት በሚያስችል መንገድ ማስቀመጥ ይቻላል ማለት ነው። እንደዛ ቢሆን። አሁን ላይ ግን እውነት ለመናገር የእኛ ሰው ፈልጎ ፍቺውን በተለያየ አግባብ የንብረት ክፍፍል ሊኖሩ ይችላል። ወይም ሌሎች ነገሮች ከመታወቂያ ዲጂታላይዝ መሆን ጋርም የተያያዙ ጉዳዮች ሊኖሩ ይችላሉ። መታወቂያውን የጋብቻ ሁኔታ ፍቺ የማስባል ሁኔታዎችም ሊኖሩ ስለሚችሉ እነዛ ነገሮች ይወስናሉ ማለት ነው። በዛ ምክንያት በእኛ በኩል አሁን ላይ እየወሰድን ያለነው እየወሰድንም ያለ ነው። በዚህ ምክንያት ምዝገባው ከፍ ብለዋል ከአምና የሚል ድምዳሜ ነው እንደ ተቋም የያዝነው እኛ። የጋብቻና የቤተሰብ አማካሪው አቶ ይመስገን ሞላም ትዳራቸውን ለማትረፍ ምክር ፈልገው የሚመጡ ቤተሰቦች ቁጥር በየጊዜው እየጨመረ እንደመጣ ይጠቁማሉ። የችግሩ አይነት እየበዛ እየጨመረም መጥቷል። ስለዚህ ቢሮችን እንኳን የምናስተናግደው በአብዛኛው ችግር ሲገጥማቸው ለምክር የሚመጡ ሰዎች ናቸው፣ ለመገንባት ከሚመጡ ሰዎች ይልቅ። በሀገራችን ምክንያት የሚባለው አንድ የሚሰጡ ምክንያቶች አሉ። የመጀመሪያው በወሲብ አለመጣጣም ይባላል። ይህም የሚሰራ ነው በገንዘብ እጥረት ይባላል። አብዛኛው ግን የሚፋታው ገንዘብ ሲያገኝ ነው። የቤተሰብ ጣልቃ ገብነት ወይ ጓደኛ ጣልቃ ገብነት ይባላል። ይህም ደግሞ የግንኙነቱን ስስ መሆን ያሳያል። ሌላ የኮሚኒኬሽን ፕሮብሌም ይባላል። አሁን ደግሞ እየጨመረም ደግሞ ከመጣው የተለያዩ ጉዳዮች አንጻር የትረስት ሚሹ ይነሳል። በሁለቱ መካከል አለመተማመን አለ። ምክንያት የሚባሉት እነዚህ ናቸው። ለእኔ ግን ከዚህም በላይ ተጨማሪ ምክንያቶች ልሰጥ እችላለሁ። ያለን መንፈሳዊ ሴት መበላሸቱ አንድ ነገር ነው። እንደገና ደግሞ በፆታ አክራሪነት የመጣው የወንድና የሴት ፆታዊ መገፋፋት፣ አለመቀባበላቸው፣ በሁለቱ መካከል ያለው ነገር መተባበር ሳይሆን መፎካከር ስላለ ሚናቸውን አለማወቃቸው፣ እንደ ባል እንደሚል መጋባት ይፈልጋሉ። ተዋደናል ብለው መዋደድ፣ ግን የጋብቻ መሰረት አይደለም። ወይም ደግሞ ፍቅር ስላለ ጋብቻ መሰረት አያገኝም፣ ውጤታማም አይሆንም። የጋብቻ መሪ ዓላማ የጋብቻ ምንነት በጋራ መረዳት ይጠይቃልና የእነዚህ ሁሉ ድምር ውጤቶች ጋብቻ እንዳይጸናም ቤተሰብ እንዲፈርስ ያደርጋል። ወደ ጋብቻም ወደ ቤተሰብ የገቡ ሰዎች አስበው አይገቡበት፣ ገብተውም እንደሚያረጉ ከመግባት በፊት በምን መዘጋጀት እንዳለባቸውም ስለማያውቁ ጋብቻውም እንዳይዘልቅ ቤተሰቡም እንዲፈርስ ዋነኛ ምክንያት ይሆናሉ ማለት ነው። ከቅርብ ጊዜያት ወዲህ ወደ ትዳር የሚገቡ ወጣቶች ቁጥር እየጨመረ መጥቷል፣ የሚሉት ባለሙያቱ ይመስገን ሞላም ከጋብቻ በፊት ስልጠናዎችን የመውሰድ ልምድም እያደገ ስለመሆኑ ይናገራሉ። ይህ ፍችን ለመቀነስ ሚና ይኖሯል፣ የሚሉት ባለሙያው ከምንም በላይ ግን ቤተሰብ ልጆቹን ሲያሳድግ ለዚህ አርያ በሚሆን መልኩ መሆን እንዳለበት ይመክራሉ። ጋብቻ ብዙ ጊዜ እኛም አገር ከአይተ ከሆነ ስመረቅ፣ ቤት ስገዛ፣ ስራ ሲይዝ ብለው ሰዎች ኮንዲሽንን ያስቀምጣሉ ጋብቻ ብቻ ግን ኮንዲሽን አለ የሚጠይቀው ኳሊፊኬሽንን ነው። የበቃች ሚስት፣ የበቃ ባል ለመሆን ራሱን አስቀድሞ ማዘጋጀት አለበት። ለምሳሌ ባልነት ለበሰለ ወንድ ነው፣ ሀላፊነት ሊሸከም ለበቃ ወንድ ነው። ሚስትነትም ልክ እንደዛው። ስለዚህ ከመዋደድ ያለፈ የመጋባት ምክንያትና ሀላፊነትን የመወጣት አቅም። አንድ ወንድ ባል የሚሆነው ብስለቱና ብቃቱ ነው፣ ባል የሚያደርገው ወንድነቱ ብቻ አይደለም። ስለዚህ ይህን ነገር ለማድረግ በግል ራሱ መገንባት አለበት። እኛ እንዲያውም ሚዲያም ላይ እናስተላልፋለን ወላጆች ልጆቻቸውን ለራሳቸው ጥሩ ልጅ፣ ለዛ ቤት ደግሞ ጥሩ ባልና ሚስት እንዲሆኑ ሲወልዱም ደግሞ ጥሩ አባትና እናት እንዲሆኑ ሞዴል መሆን አለባቸው ብለን እናስባለን። እና አሁን ያየኸው የጋብቻውን መፍረስ፣ የፍቹ መብዛት፣ የልጆች መጎዳትን አሁን እያየን ያለ ነው። ትላንት ያልተሰራው ስራ መዘዝ ነው። ነገ እንደዚህ አይቀጥል ከተባለ ዛሬ እያንዳንዳችን የራሳችንን ቤት ጠብቀን ልጆቻችንን ለጋብቻ በማብቃት ጋብቻችንን በመጠበቅ በማብቃት ከዛ ደግሞ ልጆቻችንን እንዲሰለጥኑ በማድረግ ጋብቻን አውቀው እንዲያደርጉ እንዲኖሩ ቢደረግ መፍትሄም ነው። በአዲስ አበባ ከተማ አስተዳደር የነዋሪዎች ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከወረዳ ጀምሮ የሚሰጣቸው የከተማ መታወቂያ ካርድ፣ የኩነት ምዝገባና የማረጋገጫ ምስክር ወረቀቶች የሚገለገሉ የከተማ ነዋሪዎች ቁጥር እየጨመረ ስለመምጣቱ ይገልጻል። ይሁንና ከአገልግሎቱ አሰጣት ጋር በተያያዘ ጉቦን ጨምሮ የተለያዩ ችግሮች እንደሚስተዋሉ ነዋሪዎች ሲናገሩ ይደመጣል። የአሜሪካ ድምፅም እነዚህም በነዋሪዎች የሚነሱ ችግሮችን በተመለከተ ላነሳላቸው ጥያቄ የኤጀንሲው የነዋሪዎች አገልግሎት ዘርፍ ዳይሬክተር አቶ ዩሴፍ ንጉሴ ተከታዩ ምላሽ ሰጥተዋል። በዚህ በጀት ዓመት ብቻ ወደ ከተገልጋይን ጨምሮ ፎርጅድ ማስረጃዎችን ይዘው የመጡ ወደ አንድ መቶ አርባ ዘጠኝ ባለ ጉዳዮችን በተጨባጭ መያዝ ችለናል። በተጨባጭ እርምጃ ተወስዶባቸዋል ማለት ነው። ከዛ ውጭ የቀሩት ከሶስት መቶ አርባ ውስጥ የቀሩት ደግሞ ወደ መቶ ሰባ ዘጠኝ ከዛ በላይ የሚሆኑት ባለሙያና ቡድን መሪ ኃላፊን ጨምሮ በዚህ ልክ በዚህ በጀት አመት በሁለት ሺ አስራ አምስት ተጠያቂ አድርገናል። በዚህ ልክ ያገኘናቸውን ተጠያቂ እያደረግን ነው። ነገር ግን አገልግሎቶቻችን ላይ አሁን ላይ እየሰራን ያለ ነው። ሙሉ በሙሉ ዲጂታላይዝ ነው እያደረግን ያለ ነው። ዲጂታላይዝ ሲሆን ደግሞ አሁን ይሄ ገንዘብ የመጠየቅ ያለ መጠየቁ ጉዳይ የትም ቦታ ገንዘብ ሊጠየቅ የሚችልበት መንገድ አይኖርም ማለት ነው። አገልግሎቱ ዲጂታል ከሆነ በዲጂታል መንገድ ነው አገልግሎቱን የሚያገኘው። በ2015 በጀት ዓመት ከፍችም ምዝገባዎች በተጨማሪ 210,000 የልደትና 18472 የሞት ማስረጃ አገልግሎቶች ለነዋሪዎች መሰጠቱን የከተማ አስተዳደሩ የነዋሪዎች የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ። ተመልካቾቻችን ለምሽቱ ያዝናቸው ዘገባዎች እዚህ ላይ ተጠናቀዋል። ከአቀናባሪያችን ኤልያስ አስማረና ከዋና አዘጋጇ ጽዮን ግርማ እንዲሁም ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን የምሰናበታችሁ ኤደን ገረሞ ነኝ። ሰላም ጤና ስጥልን ደናደሩ